በአማራ ክልል የዋግምራ ብሔረሰብ አስተዳደር ማዕከል ሰቆጣ ከተማ ነሐሴ 9 2013 ዓም በህዋት ስር ከቆየች በኋላ ነሐሴ 27 2013 ዓም እንደገና በመንግስት ኃይሎች ቁጥጥር ስር ሆና ቆይታለች። በአዲስ ዓመት ዋዜማ እንደገና ጳጉሜ 5 ምሽት በህዋት ኃይሎች ስር እንደዋለች ከተፈናቃዮች መካከል በደሃና ጭላና፣ ቆዝባ የሚገኙ ተፈናቃዮች ተናግረዋል። ህብረተሰቡ በዓሉን ለመዋል የገዛቸውን እንስሳት እንኳ ሳያርድ በሌሊት መፈናቀሉን ይናገራሉ። ዶባታቸሁ ለሚመለከቱ አካል ነግራችሁ በአፋጣኝ ቢደርሱልን። በዛ በደረቀ ሌሊት ሰው ሌላው ሀገር በዓል እየተዘጋጀ ባለበት ሰዓት በግና ፍየሉን እንዳሰረው እኮ ነው የመጣው ህዝቡ ጠቅላላ፣ አስሮት ማለት ነው እዛው እንደታሰረ ጠዋት ሲነጋ ሊታረግ ዶሮ ብቻ እንደታደረገ ነው ተዘርግፎ የወጣው ህዝብ የሚበላው፣ ቅያሬ ልብስ ሳይዝ ህጻናት እንኳን የሚቀይሩት ልብስ ሳይዙ እና በጣም ያሳዝናል። ከዚህ በፊት ነሐሴ ዘጠኝ ቀን ይሄ ነገር ተፈጸመ። አሁን ደግሞ በዋዜማ በመስከረም በዘመን መለወጫ ዋዜማ እንደዚህ አይነት መዓት መዓት ነው የወረደብን። ሌላው ተፈናቅሎ በአምደ ወርቅ ከተማ የሚገኘው ተፈናቃይ ህብረተሰቡ ወር ባልሞላ ጊዜ ውስጥ ለሁለት ጊዜ ተፈናቅሎ በችግር ላይ እንዳለ አመልክተዋል። ሰቆጣ መጀመሪያም ተይዞ ነበር እንደገና የመንግስት ወታደሮች ገብተው ለሶስት አንድ ሳምንት ቆይተን ነበር። ከዛ እንደገና እነሱ ገብተዋል። ከዛ ስለዚህ ህብረተሰቡ ሁለት ጊዜ እየተፈናቀለ ማለት ነው። ሰው በዓል ለመዋል ምናም ብዙ ነገር ያዘጋጀ ተስፋ አድርጎ ባለበት ሰዓት ነው እንደገና። አብዛኛው ሰው የሚተኛው በረንዳ ላይ ነው። መጠለያም የለም፣ የምግብ አቅርቦት የለም። ህጻናት ይዘው ሁሉ ውጭ የሚያድሩ በረንዳ ላይ ከፍተኛ ብርድን ያለው አካባቢ፣ ምግብ ራሱ በስተም ማግኘት በጣም ከባድ ነው። ገንዘብ መግዛት እንኳን እንደሚችል ሰው ማለት እና የጤና ክክል የሚያደርግ የለም። ቢያንስ ጊዜያዊ እርዳታ እንኳን የሚያደርግ ማንም ሰው የለም። አብዛኛው ሰው ምግብ ማግኘታቸው በደህና ተፈናቃዮች በበሽታና በረሀብ እየተሰቃዩ በመሆናቸው የከፋ ነገር ከመድረሱ በፊት ወገን እንዲደርስላቸው ተፈናቃዮቹ ጥሪ አቅርበዋል። ሴቶች ጫማ እንደለበሱ ስሊፐር ነጠላ ጫማ እንዳረጉ፣ በዛ ደረቀ ሌሊት በእግራቸው እናቶች፣ ነብሰ ጡሮች፣ ከወለዱ ገና ሰባት ቀን ያልሞላቸው ነጫቶች ሰው ሌሊት ተጉዘው ቀውዝባ፣ ጭላ፣ ደሃና በሙሉ ሰፈሩ ማለት ነው። እስከሚነጋ በቃ መስከረም አንድ ሲነጋ ህዝቡ ተዘረገፈ። ከቀውዝባ ጀምሮ የሚበላው የለም። አብዛኞቹ የተወሰኑ የታመሙ ሰዎች አሉ። የስኳር በሽታ፣ ደም ግፊት መድኃኒታቸውን ያልያዙ አካል ጉዳተኛ፣ አይነ ስውር እየተደናበረ የሚመራው አጥቶ ህጻናትና ወላጆች መኝታ የላቸውም፣ አቅመ ደካሞችም የወገን ፈጣን ምላሽ እንደሚጠብቁ አመልክተዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተጠይቀው በሰጡት ምላሽ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተጠይቀው በሰላም ቀጠና ያሉ ተፈናቃዮችን ለማገዝ የሚደረገው ጥረት ተጠናክሮ ይቀጥላል፣ እርዳታም እናደርሳለን ብለዋል። በጦርነት ቀጠና ያሉ ወገኖች ግን ለከፋ ረሃብ መጋለጣቸውን ጠቁመው ዓለም አቀፉ ረጅ ተቋም መንገድ አስከፍቶ ሊታደጋቸው እንደሚገባም ጥሪ አቅርበዋል። ወደ ሰላማዊ ቀጠና የመጡ ሰዎችን በተመለከተ እነዚህን የመንግስት እያስተባበረ ድጋፍ እያደረገ ነው ያለው፣ በቀጣይም ድጋፍ ያደርጋል። ብዙ ችግር ይገጥመናል የሚል እምነት የለንም። ከተፈናቃዮች አኳያ እነዚህን ምግብ ማድረስ ያስፈልጋል። ለማድረስም እየተሞከረ ነው፣ እየደረሰም ነው ያለው። የውጭም የሀገር ውስጥም ረጂዎቻችን ደግሞ እያደረጉት ያለው ድጋፍ አለ። ይህን ማድረስ ነው። በጣም ችግር የሆነው ግን ወረራ በተፈጸመባቸው አካባቢዎች ላይ ከዛ አካባቢ መውጣት ያልቻሉና አሁን እንደፈለገ መንግስት ገብቶ ጦርነት ቀጠና ስለሆነ በጠላት ኃይል የተያዘ ስለሆነ እነዚህን ኃይሎች መደገፍ እየቻልን አደለም። የህዝብ በጣም በረሃብ እየተንገላታ ነው ያለው። ለዚህ ህዝብ መድረስ ያለበት አሁን ብቸኛው አማራጭ የዓለም አቀፉ ማህበረሰቡ። በአማራ ክልል ከወቅታዊው ጦርነት ጋር በተያያዘ 554 ሺህ ወገኖች መፈናቀላቸውንም አቶ ግዛቸው ገልጸዋል። በጉዳዩ ላይ የዋግምራ ብሔረሰብ አስተዳደር የአደጋ መከላከል ተጠሪ ጽህፈት ቤት ኃላፊ አቶ መልካሙ ደስታን ተጨማሪ አስተያየት ለማካተት ያደረግኩት ጥረት አልተሳካም። አለም ነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር።